ስፖርት። ጤና ይስጥልኝ አድማጮች። በስፔን ላሊጋ ሮበርት ሌቫንዶቭስኪ ገኖ በወጣበት ግጥሚያ ባርሴሎና ሪያል ማድሪድን በሜዳው የግብ ጎተራ አድርጎ አሸንፎታል። በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ የመሪነቱን ስፍራ ከሊቨርፑል ተረክቧል። ኤምሬትስ ስታዲየም ውስጥ አርሰናል ሊቨርፑልን ለማሸነፍ ያደረገው ብርቱ ጥረት መክኖበታል። ሊቨርፑል ወሳኝ ነጥብ ተጋርቶ ወጥቷል። በጀርመን ቡንደስሊጋ ባየር ሚንሽን እና ኤርቤ ላይፕሲሽ በነጥብ ተስተካክለው በግብ ክፍያ ብቻ ተበላልጧል። ባይርን ተጋጣሚውን አምስት ለዜሮ ድባቅ ሲመታ ኤርቤ ላይፕሲሽ ሶስት ለአንድ ድል አድርጓል። የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ አስራት ኃይሌ የስርዓተ ቀብር ትናንት ተፈጽሟል። ሌሎች ዘገባዎችንም አካተናል። አብራችሁን ቆዩም። በቅድሚያም አትሌቲክስ በሳምንቱ መጨረሻ ላይ በተከናወኑ የሩጫ ፉክክሮች ዮሚፍ ቀጀልቻ እና ሀዊ ፈይሳ ክብር ወሰን በማሻሻል አሸናፊ ሆኑ። ትናንት ጀርመን ውስጥ በተከናወነው የፍራንክፉርት ማራቶን ፉክክር ኢትዮጵያዊቷ አትሌት ሀዊ ፈይሳ የቦታውን ክብር ወሰን በማሻሻል አሸናፊ ሆናለች። አትሌት ሀዊ በውድድሩ ያሸነፈችው 2 ሰዓት 17 ደቂቃ ከ25 ሰከንድ ሮጣ በመግባት ነው። ኢትዮጵያዊው አትሌት ዮሚፍ ቀጀልቻም በስፔን ቫሌንሺያ የግማሽ ማራቶን ውድድር ለድል በቅቷል። ዮሚፍ ውድድሩን 57 ደቂቃ ከ30 ሰከንድ ሮጦ ያጠናቀቀበት ጊዜ ቀደም ሲል በዩጋንዳዊው አትሌት ጄኮብ ኪፕሊሞ ተይዞ የነበረውን ክብረሰን በአንድ ሰከንድ ያሻሻለበት ነው። ከስታዲየም ውጪ የ2024 ምርጥ አትሌቶች እጩዎች ውስጥ ኢትዮጵያውያን አትሌቶች በሴትም በወንድም ተካተቱ። የዓለም አትሌቲክስ በድረገጹ ይፋ እንዳደረገው ከሆነ በሴቶች ዘርፍ ኢትዮጵያውያቱ አትሌቶች ሱቱሜ አሰፋና ትግስት ከተማ ከአምስቱ እጩዎች ውስጥ ተካቷል። በወንዶች ዘርፍ ደግሞ ኢትዮጵያውያኑ አትሌቶች ዮሚፍ ቀጀልቻና እና ታምራት ቶላ በእጩነት ተካቷል። እግር ኳስ የቀድሞ የኢትዮጵያ ብሔራዊ ቡድን አሰልጣኝ አስራት ኃይሌ ስርዓተ ቀብር እሁድ ጥቅምት 18 ቀን 2017 ዓ ም በአዲስ አበባ ጴጥሮስ ወጳውሎስ መካነ መቃብር ተፈጽሟል። አሰልጣኝ አስራት ከረዥም ጊዜ ሕመም በኋላ ከዚህ ዓለም በሞት የተለዩት ባለፈው ሳምንት አርብ ነበር። አሰልጣኝ አስራት ኃይሌ በይበልጥ በምን ይታወሳሉ? የስፖርት ጋዜጠኛ ኦምናት አደለም ሰዓት አሰልጣኝ አስራት ለረጅም ጊዜ በኢትዮጵያ እግር ኳስ በመቆየት በተጫዋችነት፣ በአሰልጣኝነት እንዲሁ በስተመጨረሻ በእግር ኳስ አሳደላግነት ነው የሚታወሱት። በተጫዋችነት በጄዷ ቅጥ አሳልፈዋል። የመሃል ተከላካይ ነበሩ። በነገራችን ላይ ለቅዱስ ጊዮርጊስና ለኢትዮጵያ ብረብ የመጨ ስብላግኝቷል። ከዛ ከአስራ ዘጠኝ ተመቱ በኋላ ደግሞ ለረጅም ዘመናት በአሰልጣኝነት ቆይተዋል። የኢትዮጵያ ብረብ ግን በተደጋጋሚ በማሰልጠን ብዙ ጊዜ ያሳለፉ አሰልጣኝ ናቸው። በተለይ በአስራ ዘጠኝ ዘጠና ሶስት ሩዋንዳ ላይ በተዘጋጀ ሴካፋ ውድድር የኢትዮጵያን ቻምፒዮን አድርገዋል። በአስራ ዘጠኝ ዘጠና ስድስት ደግሞ እዚህ አዲስ አበባ ላይ ቻምፒዮን አድርጓል። ስለዚህ ሁለት ጊዜ የሴካፋ ቻምፒዮን በሆነች አሉ አሰልጣኝ ናቸው። ከዚያም በተጓዳኝ ደግሞ ከቅዱስ ጊዮርጊስ ጋር በተደጋጋሚ የሊቪ ዋንጫ ያሸነፉ አሰልጣኝ ናቸው። በደደቢት የቴክኒካል ዳይሬክተር እና እንዲሁም በጊዜያዊ አሰልጣኝነትን የሚያሰለፍበት ጊዜ ይታወሳል። አቸው አሰልጣኛ ሰዋት የህይወታቸው ፍጻሜ ከመቃረቡ በፊት ደግሞ በነበሩት ጊዜያት የእግር ኳስ አስተዳዳሪ የሆነ ቆይተዋል። በሁለት ሺህ አስር ለኢትዮጵያ እግር ኳስ ፌዴሬሽን ስራት ስልጣኝ አባል የምታወዳድረው አዲስ አበባ መከላል ሳይሳካላቸው ቀርተዋል። ከዛ በኋላ ግን በአዲስ አበባ እግር ኳስ ፌዴሬሽን እስከ ከፕሬዚደንትነት ድረስ ያገለግሉበትን ጊዜ ያሳለፉ ታላቅ የእግር ኳስ ሰው ነበሩ። ረዥም ጊዜ ታመው ነው ያረፉት። እድሜያቸው ምን ያህል ነው? የቤተሰባቸው ሁኔታ በአጠቃላይ ምን ይመስል ነበር? አዎ እንደ ረተና አቆጣጠር በአስራ ዘጠኝ ሀምሳ ሶስት ነው አሰልጣኛ ስራት የተወለዱት። የስምንት ልጆች አባት ናቸው። እንዲሁም ከረጅም ጊዜ በፊት ህመም ባይጠናባቸውም እንኳን ከሶስት ዓመት ወዲህ ግን በደረሰባቸው የጭንቅላት ዕጢ በሽታ ምክንያት ለሕክምና ወደ ቱርክ አቅንተው ነበር። ለዚህም የኢትዮጵያ ኳስ ፌዴሬሽን እና የእግር ኳስ ወዳድ ማህበረሰብ ሰዎች የህክምና እንዲረዱ ከፍተኛ ርብርብ ሰሮጡ ቆይቷል። በህክምና ሲረዱ ቆይተው ከቱርክ ከተመለሱ በኋላ ግን ህመማቸው በርሽቶ አረብ ሁኝ ከተየታቸው ተሰምቷል። እሁድ ዕለት በአዲስ አበባ ስቴዲየም ታላቅ የሽኝት ፕሮግራም ተደርጎላቸዋል። የአዲስ አበባ ስፖርት ቢሮ ዋና ኃላፊ፣ የኢትዮጵያ ኳስ ፌዴሬሽን ፕሬዚደንት አቶ ኢሳያስ ችራና እንደ አፈልደን ሰውነት ሚሻል የሆኑ አጋሮቻቸው በተገኘበት ነው የሽኝት ፕሮግራም የነበረው። ስርዓተ ቀብራቸው የደታት ላይ እሁድ ለቆሶ ጦል E Africa, a șampions ለአፍሪቃ ሻምፒዮንስ ሺፕ እግር ኳስ ማጣሪያ መሳተፍ የነበረባቸው የምስራቅ አፍሪቃ ሁለት ሀገራት ሳይሳተፉ መቅረታቸው ተገለጠ። በማጣሪያው ኤርትራ ከኢትዮጵያ ጋር፣ ደቡብ ሱዳን ጁባ ውስጥ ለመጋጠም ቀጠሮ ተይዞላት ነበር። ኤርትራ ባልታወቀ ምክንያት በመውጣቷ ውድድሩ መሰረዙን የፈረንሳይ ዜና አገልግሎት ዘግቧል። ታንዛኒያ ዳር ሰላም ውስጥ ልትጫወት የነበረችው ጎረቤት ሶማሊያም በገንዘብ እጦት የተነሳ ከውድድሩ መውጣቷ ተገልጧል። እንደ ኢትዮጵያ ሁሉ ሴራ ሊዮን ጅቡቲ፣ ዚምባብዌና ሌሶቶም በፊፋ መስፈርት መሠረት ዓለም አቀፍ ጥራቱን ከጠበቀ ስታዲየም እጦት የተነሳ በደጋፊዎቻቸው ፊትና በሜዳቸው መጫወት አይችሉም። ሌላኛዋ የአፍሪቃ ሻምፒዮንሺፕ ማጣሪያ ተሳታፊ አገር ሱዳን ተጫዋቾች በበኩላቸው በእርስ በእርስ ጦርነት የተነሳ በሀገራቸው መጫወት አይችሉም። በዚህ መሠረት ሱዳን ሞሪታንያ ናውክቾት ውስጥ ታንዛኒያን ገጥማ አንድ ለዜሮ አሸንፋለች። እሁድ እለት በነበሩ ሌሎች የአፍሪቃ ሻምፒዮንስ ሺፕ ማጣሪያ የመጀመሪያ ዙር የመጀመሪያ ጨዋታዎች ደቡብ ሱዳን ኬንያን ሁለት ለዜሮ ድል አድርጋለች። ላይቤሪያ በሜዳዋ ፓይኔስ ቬሌ ውስጥ ሴራሊዮንን ገጥማ ሁለት ለአንድ አሸንፋለች። ሩዋንዳ ኪጋሊ ውስጥ በደጋፊዎቿ ፊት በንዑሷ ጅቡቲ የአንድ ለዜሮ ሽንፈት አስተናግዳለች። ቦትስዋና ፍራንሲስ ታውን ውስጥ ዚምባብዌን የገጠመችው ሌላኛዋ ንዑስ ሀገር ኤስዋቲኒ ሶስት ለዜሮ ማሸነፍ ችላለች። በቅዳሜ ግጥሚያዎች ደግሞ ደቡብ አፍሪካ ብሎም ፎንታይን ውስጥ ሌሶቶ ናሚቢያን አንድ ለዜሮ አሸንፋለች። አርብ ዕለት ሎሜ ውስጥ የተጋጠሙት ቶጎና ቤኒን በቶጎ የሁለት ለዜሮ ድል ተጠናቋል። ፕሪሚየር ሊግ በእንግሊዝ ፕሪሚየር ሊግ አርሰናል እጅግ የሚያስፈልገውን ሶስት ነጥብ በገዛ ሜዳው ኤሚሬተስ ስታዲየም ደጋፊው ፊት በሊቨርፑል ተነፍቋል በምሽቱ ግጥሚያ ቡካዮ ሳካ ሊቨርፑልን አስጨንቋል ጨዋታው በተጀመረ ዘጠነኛ ደቂቃ ላይም ወሳኝ ግብ አስቆጥሯል ቬርጂል ቫንጃይክ ሊቨርፑልን አቻ የምታደርገውን ግብ 18ኛው ደቂቃ ላይ በጭንቅላት ገጭቶ ከመረብ አሳርፏል ለራሱ በቡድኑ የመጀመሪያ የሆነችውን ለአርሰናል ደግሞ የማሸነፊያ የመሰለችውን ግብ ሚኬል ሞሪኖ በ43ኛ ደቂቃ ላይ እሱም በጭንቅላት ገጭቶ ከመረብ አሳርፏል። የሆነ ሆኖ አርሰናል እጅግ የቋመጠለትን ሦስት ነጥብ የማግኘት ህልም ሙሐመድ ሳላ 81 አንደኛው ደቂቃ ላይ አምክኖታል። የአሌክሳንደር አርኖልድ ኳስ መጥኖ ወደፊት መላኩ የዳርዊን ኑኔዝ እኔ ግቡን ካላስቆጠርሁ ብሎ አለመንገብገቡ እንዲሁም የሳላ አድብቶ ግብ የማስቆጠር ብቃቱ ቅንብር ድንቅ ነበር። ቀደም ብሎ በዳርዊን ኑኔዝ ጉሸማ የደረሰበት ጋብርኤል ማጋላሄስ ሁለት ጊዜ ሜዳ ላይ ወድቆ መቀየሩ የአርሰናል ተከላካይ መስመር ላይ ብርቱ ክፍተት መፍጠሩ ይታይ ነበር። ትናንት በነበረ ሌላ ግጥሚያ ማንቸስተር ዩናይትድ የጨዋታው መደበኛ ዘጠና ደቂቃ ሲጠናቀቅ በተቆጠረበት የፍጹም ቅጣት ምት ግብ በዌስት ሃም ዩናይትድ ሁለት ለአንድ ተሸንፏል። ዘንድሮ መላ የጠፋው ማንቸስተር ዩናይትድ ትናንት አራተኛ ሽንፈቱን አስተናግዷል። በደረጃ ሰንጠረዥ አጋማሽ አስራ አራተኛ ላይም በ11 ነጥቡ ተወስኗል። ቶትናም በክሪስታል ፓላስ 1 ለ0 ሲሸነፍ ቼልሲ ኒውካስል ዩናይትድን 2 ለ1 ረቷል። በዚህም ነጥቡን 17 አድርሶ በደረጃ ሰንጠረዥ አምስተኛ ላይ መገኘት ችሏል። ካስቶን ቪላም ሆነ ሶስተኛ ደረጃ ላይ ከሚገኘው አርሰናል በአንድ ነጥብ ነው የሚበለጠው። ሊቨርፑል በ22 ነጥብ ወደ ሁለተኛ ደረጃ ሲንሸራተት፣ ቅዳሜ ዕለት በመከራ ሳውስሀምትንን ያሸነፈው ማንቸስተር ሲቲ ከሊቨርፑል በአንድ ነጥብ በልጦ አንደኛ ደረጃ ላይ መስፈር ችሏል። ቡንደስሊጋም በጀርመን ቡንደስሊጋ ትናንት ቦሁሙን በገዛ ሜዳው አምስት ለዜሮ ያደባየው ባየር ሚንሽን የደረጃ ሰንጠረዡን በ20 ነጥብ ይመራል ለባየር ሚሽን ሚካኤል ኦሊሴ ጃማል ሙሳይላ ሄሪ ኬን ሌሮይ ሳኔ እና ኪንግስላይ ኮማን ግቦቹን አስቆጥሯል ተመሳሳይ 20 ነጥብ ያለው ኤርቤ ላይፕዚሽ በሁለተኛነት ይከተላል ፍራይቡርግን 3 ለ አንድ ማሸነፍ ችሏል በ15 ነጥብ አራተኛ ደረጃ ላይ የሚገኘው ኡኒዮን ቤርሊን እንዲሁም በ14 ነጥቡ ስድስተኛ ላይ የሰፈረው አይንትራክት ፍራንክፉርት አንድ እኩል ተለያይቷል። በቅዳሜ ጨዋታዎች ከቬርደር ብሬመን ጋር ሁለት እኩል የተለያየው ባየር ሌቨርኩሰን 15 ነጥብ ሰብስቦ ሶስተኛ ደረጃ ላይ ይገኛል። ሳንክት ፓውሊ ከቮልስቡርግ ጋር 0 ለ0፣ ማይንስ ከቦርሲያ ሙንሽንግላድባክ ጋር አንድ እኩል በመውጣት ነጥብ ተጋርቷል። በስፔን ላ ሊጋ ሮቤርት ሌቫንዶቭስኪ ሁለት ግቦችን ባስቆጠረበት ግጥሚያ ባርሴሎና ዋነኛ ተቀናቃኙ ሪያል ማድሪድን አራት ለዜሮ ጉድ አድርጓል። ሌቫንዶቭስኪ ከአስራ አንድ ዓመታት በፊትም በቦሩሲያ ዶርትሙንድ ቆይታው በሻምፒዮንስ ሊግ ግማሽ ፍጻሜ ይኸው ሪያል ማድሪድ ላይ አራት ግቦችን በማስቆጠር አስደምሞ ነበር። በሳምንቱ መጨረሻ ላይም ሪያል ማድሪድን ዳግም ኩም አድርጓል። ሁለቱ ቀሪ ግቦች የላሚኔ ያማልና የራፊና ነበሩም አይደለም። በቅዳሜው ግጥሚያ ድል ያደረገው ባርሴሎና ላሊጋውን በ30 ነጥብ ይመራል። ሽንፈት የደረሰበት የሻምፒዮንስ ሊግ ባለድሉ ሪያል ማድሪድ ደግሞ በ24 ይከተላል። ቪላሪያል በ21 እንዲሁም አትሌቲኮ ማድሪድ በ20 ነጥብ ሶስተኛና አራተኛ ደረጃ ላይ ይገኛሉ። በተያያዘ ዜና የዓለም ምርጥ ተጫዋቾች በሚመረጥበት የባሎን ዲዮር ምርጫ ከ21 ዓመታት ወዲህ ዘንድሮ ሊዮኔል ሜሲም ሆነ ክሪስቲያኖ ሮናልዶ ለመጀመሪያ ጊዜ ከእጩነት ውጭ ሆኑ። ዛሬ ማታ በሚከናወነው ምርጫ ሊዮኔል ሜሲን የሚተካ የዓለማችን ምርጡ ተጫዋች ይፋ ይሆናል። እድሉ አላቸው ተብሎ ከፍተኛ ግምት ከተሰጣቸው ተጫዋቾች መካከል የሪያል ማድሪዶቹ ቪንሽየስ ጁኒየር እና ጁድ ቤሊንጋም ይገኙበታል። በስፔን ቡድን ለዘንድሮ የአውሮፓ ዋንጫ ድል የበቃው የማንቸስተር ሲቲው ሮድሪም ዛሬ ማታ የዓለማችን ምርጥ ተብለው ለመሰየም ከፍተኛ ግምት ከተሰጣቸው ተጫዋቾች መካከል አንዱ ነው። አድማጮች የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶ ስለሽነኝ አስተያየት ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።